The voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ፣ ይቅርታ የአርብ መስከረም 14 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻቸው፣ የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌና እኔም ሰሎሞን አባተ ነን። የምጣኔ ሀብትና ማኅበራዊ ማግለል የሰው ልጆችን መተሳሰር ሙሉ በሙሉ መካድ፣ መጨፍለቅ ነው። በሰብአዊ መብቶችና በተፈጥሮ አካባቢ ላይ የሚፈጸም ብርቱ ጥፋት። አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን ናቸው። ዛሬ ለተባበሩት መንግስታት ድርጅት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት። በአብይ ርዕስ ይመለሳሉ። አሁን ዋና ዋና የዓለም ዜና እናሰማችሁ። በማላዊ ከ2 ሚሊዮን 800 ሺህ በላይ ህዝብ በመጪው ዓመት ለረሃብ ይጋለጣል ሲል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የሚሆነውም ህዝቡ ያለውን ክምችት አሟጦ ከጨረሰና ከመጀመሪያው መኸር በፊት ነው ብሏል። ማላዊን በያዝነው የአውሮፓውያኑ ዓመት መግቢያ ላይ የመታት ከባድ የውሃ መጥለቅለቅና የተከተለው ድርቅ በታሪክ ታይቶ እንደማይታወቅ የገለጸው ደብልዩ ኤፍ ፒ ቤቶችንና የምግብ ክምችቱን ጠራርጎ ከመውሰዱ በላይ ለም መሬቶችንም አበላሽቷል ብሏል። ድርጅቱ ችግሩ በአብዛኛው ሊጎዳቸው ይችላል ብሎ ለሚገመቱ 2 ሚሊዮን 400 ሺህ ሰዎች እርዳታ ለመስጠት ማቀዱንም አስታውቋል። የዓለም የምግብ ፕሮግራም ለትምህርት ቤቶች የሚሰጠውን የምግብ እርዳታና ለስደተኞች የዘረጋውን ፕሮግራም ለመቀጠል 10 ሚሊዮን ዶላር በአስቸኳይ ማግኘት እንዳለበት አስገንዝቧል። የቻይናው ፕሬዚደንት ሺ ጂንፒንግ በዩናይትድ ስቴትስ ይፋ ጉብኝት ለማድረግ ዋሽንግተን ዲሲ ይገኛሉ። ከፕሬዚደንት ባራክ ኦባማ ጋር ተገናኝተው ዛሬ ሁለቱም መሪዎች ጎን ለጎን ሆነው ንግግር አድርገዋል። የፕሬዚደንት ቺ ጂንፒንግ ንግግር በዩናይትድ ስቴትስ ውስጥ በአብዛኛው ልዩነቶች ያጠሉበታል ተብሎ የሚጠበቁ ንግግሮችና ውይይቶች ይካሄዳሉ እየተባለ ነው። የሁለቱ መሪዎች ውይይት የቻይናን የሳይበር ስለላ፣ የቤጂንግን የምጣኔ ሀብት ፖሊሲና በደቡብ ቻይና ባህር ያለውን አነታራኪ ግዛት ይገባኛል ጥያቄ እንደሚያካትት ይታመናል። የቻይናው ፕሬዚደንት ቺ አውሮፕላን አንድሩስ አየር ኃይል ጣቢያ ሲያርፍ የክብር አቀባበል ያደረጉላቸው ምክትል ፕሬዚደንት ጆ ባይደን ናቸው። ፕሬዚደንት ቺ ጂንፒንግ በዩናይትድ ስቴትስ ለአንድ ሳምንት የሚዘልቀውን ጉብኝት የጀመሩት በሲያትል ሲሆን በትናንትናው ዕለትም አማዞን፣ አፕል፣ ማይክሮሶፍት፣ ቦይንግና ፌስቡክን ጨምሮ ከአሜሪካ ከፍተኛ የቴክኖሎጂ ኩባንያዎች መሪዎች ጋር ተገናኝተዋል። ፕሬዚደንት ቺ በዚሁ ወቅት የፈጠራ መብቶች የሚከበሩበትን አሰራር ለማሻሻልና በአዳን ኩባንያዎች በቻይና ያለ ችግር እንዲሰሩ ለማድረግ ቁርጠኛ መሆናቸውንም ገልጸዋል። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ዛሬ ጧት በኒውዮርክ የተባበሩት መንግስታት ዋና ጽሕፈት ቤት ለዓለም መሪዎች መልእክት አስተላልፈዋል። አቡኑ በዚሁ መልእክታቸው የአየር ለውጥን ለመዋጋት፣ ድህነትን ለማጥፋትና ሁከት እየሸሹ የሚሰደዱ ሰዎችን ለመርዳት ዓለም አቀፍ እርምጃና ትብብር እንዲደረግ ጥሪ አስተላልፈዋል። ፓፓው ለዓለም መሪዎች ባስተላለፉት መልእክት ላይ ከዜናው በኋላ ዝርዝር ዘገባ እናቀርባለን። የሩሲያው ፕሬዚደንት ቭላዲሚር ፑቲን በመጪው ሰኞ ኒውዮርክ ውስጥ ከዩናይትድ ስቴትስ ዋቻቸው ባራክ ኦባማ ጋር ይገናኛሉ ሲሉ የክሬምሊን ቤተ መንግሥት ቃል አቀባይ ድሚትሪ ፔስኮቭ አስታወቁ። ፕሬዚደንቱ በዚሁ ዕለት ከጃፓኑ ጠቅላይ ሚኒስትር ከሺንዞ አቤም ጋር ይገናኛሉ ተብሏል። ሦስቱ መሪዎች በመጪው ሳምንት ኒውዮርክ በሚደረገው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ከሚገኙ በርካታ የዓለም መሪዎች መካከል ናቸው። በዓመታዊው የሐጂ በዓል ላይ በደረሰ ትርምስና መረጋገጥ ከሞቱት 717 ሰዎችና ጉዳት ከደረሰባቸው 900 በላይ ሌሎች አብዛኞቹ ዜጎቿ መሆናቸው የተገለጸው ኢራን ሳዑዲ አረቢያ ጥልቅ ምርመራ እንድታካሄድና ለአደጋው ሰለባዎች ቤተሰቦች እርዳታ እንድትሰጥ ጠይቃለች። አዳነሽ ፍሳዬ ታቀርበዋለች። ሳዑዲ አረቢያ ትላንት በተካሄደው ዓመታዊ የአማንያን መሰባሰብ ላይ የደረሰውን አስከፊ አደጋ በሚመለከት ያሳየችውን አያያዝ በመቃወም ዛሬ በመላ ኢራን ሰልፍ ተደርጓል። 717 አማንያን ከማለቃቸውም ሌላ ከ900 በላይ የሚሆኑ ሰዎች ጉዳት ደርሶባቸዋል። ከሜካ ወጣ ብሎ በሚገኘው ሚና ላይ በደረሰው አደጋ ከሞቱት መካከል ቢያንስ 131 የሚሆኑት ኢራናውያን ናቸው። ይህ አሃዝም በማንኛውም ሀገር ከደረሰው የዜጎች ሞት የበዛ ነው። 85 የሚሆኑት ኢራናውያን ደግሞ ከተጎዱት መሃል ናቸው። የት እንደገቡ የማይታወቅ ኢራናውያንም አሉ። የሞሮኮ ሚዲያ በዘገበው መሰረት 87 የሞሮኮ ተወላጆች ከሞቱት መካከል ናቸው። በርካታ የሰሜን አፍሪቃ የሚገኙባቸው የአፍሪካ ሀገሮች የሞቱ ዜጎቻቸው እንዳሉ አረጋግጠዋል። ህንድ፣ ፓኪስታን፣ ኢንዶኔዥያ ና ኔዘርላንድስ ዜጎቻቸው ከሞቱባቸው ሀገሮች መካከል ናቸው። የኢራን የአገር አስተዳደር ሚኒስትር አብደልሬዛ ራህማኒ ፋዚሊ በደረሰው ተረጋግጦ የመሞት አደጋ ላይ ጽኑ ምርመራ እንዲካሄድና የተቀነባበረ የረድኤት ጥረት እንዲደረግ ጠይቀዋል። የኢራኑ የአገር አስተዳደር ሚኒስትር ለሳውዲው አቻቸው መሐመድ ቢን ናይፍ በላኩት ደብዳቤ የሳውዲ ሐጅ ባለስልጣኖች በሜካና ሚና ላይ ካሉት የኢራን የረድኤት ሰራተኞች ጋር ተባብሮ እንዲሰሩ ትእዛዝ እንዲያስተላልፉ እጠይቃለሁ ብለዋል። የኢራኑ ሚኒስትር ደብዳቤ ይዘትን ይፋ ያደረገው ከፊል ኦፊሴላዊ የሆነው የእስላማዊ ሪፑብሊክ የዜና አገልግሎት ነው። ከዛሬው ጸሎት በኋላ በቴህራንና በሌሎች የኢራን ከተሞች የቁጣ ሰልፎች ተካሂደዋል። ሳውዲ አረቢያ በየዓመቱ ከመላ ዓለም በሚሊዮኖች የሚቆጠሩ ሰዎች በሚሄዱባቸው ሜካ፣ መዲናና ሌሎች የተቀደሱ ቦታዎች ላይ የምታሳየውን አያያዝ በመቃወም ነው ሰልፎቹ የተካሄዱት። በቴህራን የተሰለፉት ሰዎች ሳውዲ አረቢያ ትውደም የሚል መፈክር ይዘው ታይተዋል። ሳውዲ አረቢያ በየመን ጣልቃ መግባቷንም አውግዘዋል። ሳውዲ አረቢያ በኢራን የሚደገፉ ሁቲዎችን ለመዋጋት የአረብ ሀገሮች ጥምረት እየመራች መሆኗ ይታወቃል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኢንዶኔዥያን ምስራቃዊ የባህር ዳርቻ የሰበቀው ከባድ ርዕደ ምድር ለብዙዎች መጎዳትና ከቤት ንብረት መፈናቀል ምክንያት ሆኗል። በሪሽተር መመዘኛ 6.6 የደረሰው ርደ ምድር አካባቢውን የመታው በሀገሪቱ ሰዓት አቆጣጠር ከሌሊቱ 7 ሰዓት ላይ ነው። በአደጋው በትንሹ 39 ሰዎች መጎዳታቸው ሲገለጽ፣ አንዳንዶቹ በአስጊ ሁኔታ ላይ ይገኛሉ ተብሏል። ቢያንስ 200 መኖሪያ ቤቶችም መፈራረሳቸውን የአካባቢው የአስቸኳይ ጊዜ እርዳታ ሰጭ ባለሥልጣናት አስታውቀዋል። የኢንዶኔዥያው ርደ ምድር የኤሌክትሪክ አገልግሎቶችንም በማቋረጡ ማኖኮዋሪ ከተማ በሚገኝ ሆስፒታል ውስጥ የነበሩ ሕሙማን ለቀው መውጣት ተገደዋል። እየቆየ የሰለባዎች ቁጥር ሊጨምር እንደሚችል ባለሥልጣናት አስጠንቅቀዋል። የሃንጋሪ ጠቅላይ ሚኒስትር ቪክተር ኦርባን በሀገራቸው ከክሮኤሽያ ጋር በምትዋሰንበት ደቡባዊ ግዛት የፍልሰተኞችን ጎርፍ ለመግታት በያዘችው ጥረት ከሰርቢያ ጋር እንዳደረገችው በሽቦ ማጠርንም ሊያጠቃልል እንደሚችል ተናገሩ። ኦርባን ዛሬ ጠዋት ይህን አስተያየት ቪየና ውስጥ በጋዜጣዊ ጉባኤ ላይ የሰጡት ከኦስትሪያው ቻንስለር ቬርነር ቫይማን ጋር ተገናኝተው ከተወያዩ በኋላ ነው። ሀገራቸው የምትወስደው ማንኛውም እርምጃ ግልጽ እንደሚሆን ግን የሃንጋሪው ጠቅላይ ሚኒስትር ቃል ገብተዋል። የሃንጋሪ መሪ ሰርቢያ ያደረገችውን ትብብር አወድሰው ክሮኤሽያ በተመሳሳይ የፍልሰተኞቹን ጎርፍ ለመግታት ህብረቱ ያስቀመጣቸውን መመሪያዎች መከተሏን እጠራጠራለሁ ብለዋል። በመጨረሻም የስዊዘርላንድ አቃቢያነ ህግ በፊፋው ፕሬዚደንት ሴፕ ብላተር ላይ የወንጀል ክስ ምርመራ ከፍተዋል። የስዊዘርላንድ ጠቅላይ አቃቤ ሕግ ቢሮ በዛሬው መግለጫው ተወካዮቹ በዙሪክ የፊፋ ሥራ አስፈጻሚ ኮሚቴ አባላት ስብሰባ በኋላ ሚስተር ብላተርን ማነጋገራቸውንና ቢሮቸው ሲፈተሽ ማስረጃ መገኘቱን አስታውቋል። የጠቅላይ አቃቤ ሕጉ ቢሮ ከፌዴራሉ የወንጀል መርማሪ ፖሊስ ጋር በመሆን በፊፋ ዋና ጽህፈት ቤት ላይ ፍተሻ ማካሄዱንም አስረድቷል። የሰዓቱ ዜና ይኸው ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርዝ በ22 ሜትር ባንድ በ13665 ኪሎ ኸርዝ እና በ25 ሜትር ባንድ በ12040 በ12080ና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 14 2008 ዓ.ም ምሽት ፕሮግራም ነው። የእኛ ንቅናቄ ዓላማ ኢትዮጵያ ውስጥ መንግስት ስልጣን ከወያኔ በኋላ ተይዞ ፖሊሲዎች ይዞ ኢትዮጵያን ለማስተዳደር ወይም ለመምራት ሳይሆን የኢትዮጵያ ህዝብ የመረጠው ዴሞክራሲያዊ ስርዓት በራሱ ውሳኔ በራሱ ሉዓላዊነት በራሱ ሊመርጥ የሚችልበትን ሁኔታዎች ለማመቻቸት ነው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊ እና የንቅናቄው ምክር ቤት አባል ናቸው። የሰማችኋቸው ለጥያቄዎቹ ከሰጧቸው መልሶች ተቀነጨበን። የሰማችሁት አቶና ምን በምሽቱ ለጥያቄው መልስ ዝግጅታችን በስፋት ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስ ውስጥ የሚያደርጉትን ይፋ ጉብኝት አራተኛ ቀን ዛሬ ማለዳ የጀመሩት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ረፋዱ ላይ ለዓለም መሪዎች ንግግር አድርገዋል። ሰሎሞን አባተ ዝርዝሮ አለው። አቡነ ፍራንሲስ ሊቀ ጳጳስ ዘካቶሊካውያን ለተባበሩት መንግሥታት ድርጅት ዛሬ ባደረጉት ንግግር የዓለም ፕሬዚደንቶችና ጠቅላይ ሚኒስትሮች የአየር ንብረት ለውጥን እንዲፋለሙ፣ ድህነትን ለማጥፋት እንዲሠሩ፣ ግጭቶችን እየሸሹ የሚጓዙ ስደተኞችን ከጥቃት እንዲጠብቁና እንዲንከባከቡ አሳስበዋል። አቡነ ፍራንሲዝ የተፈጥሯችንን አካባቢ አግባብ ባልሆነ ሁኔታ መጠቀምና ማውደም ተጠቃሚ ያልሆኑ ወይም ለጉዳት ተጋላጭ የሆኑ የሕብረተሰቡን ክፍሎች ከምጣኔ ሀብትና ከማኅበራዊው ልማት ያገለለው ምሕረት የለሽ ሂደት ውጤት ነው ብለውታል። ስግብግብና ገደብ የለሽ የስልጣን ጥማትና ሀብት የማግበስበስና የብልጽግና ፍላጎት ያሉንን የተፈጥሮ ሀብቶች ያለ አግባብ መጠቀምን ያስከትልብናል። ደካሞችና የተገፉ ይበልጥ እንዲገላቱ ያደርጋቸዋል። አቡነ ፍራንሲስ በስፓኝ ቋንቋ ከፊታቸው ለተቀመጡ የዓለም መሪዎች መልእክታቸውን በስፋት አስተላልፈዋል። የምጣኔ ሀብትና ማኅበራዊ ማግለል የሰው ልጆችን መተሳሰር ሙሉ በሙሉ መካድ መጨፍለቅ ነው፣ በሰብዓዊ መብቶችና በተፈጥሮ አካባቢ ላይ የሚፈጸም ብርቱ ጥፋት ተፈጥሮን ለመጠበቅ የሚያስችሉ ተጨባጭ እርምጃዎችን እንዲወስዱ አቡኑ ፕሬዚደንቶቹንና ጠቅላይ ሚኒስትሮቹን አሳስበዋል። የተፈጥሮውን አካባቢ ደህንነት ለመጠበቅና ለማሻሻል እንዲሁም በሰው ልጆች መነገድንና በሕገ ወጥ መንገድ ማሸጋገርን የሰው ልጅን አካላት እየበዘበዙና እየቆራረጡ መሸጥን ሕፃናትና ወንዶች፣ ሴቶችን ለወሲብ አድራጎት መጠቀምና ማሰማራት፣ ሴተኛ ዳሪነትን ጨምሮ የሚካሄዱ የባርነት ሥራዎችን፣ ያነዛዥና ቅመማ ቅመሞች፣ እንዲሁም የጦር መሣሪያ ሽያጭና ዝውውርን፣ ሽብር ፈጠራንና ዓለም አቀፍ የተደራጀ ወንጀልን የመሳሰሉትን ለማስወገድ አፋጣኝ የተግባር እርምጃ መውሰድ ይኖርባቸዋል። የሰው ልጅ በክብር እንዲኖር ቤተሰብ መመስረትና መደገፍም እንዲችል መሰረታዊ ቁሳዊና መንፈሳዊ ፍላጎቶቹ እንዲሟሉለት እንደሚገባም አቡኑ መክረዋል። እነዚህ መሰረታዊ ቁሳዊ ፍላጎቶቹ መጠለያ፣ ወይም መኖሪያ፣ ሥራ እና መሬት ናቸው ብለዋል። መንፈሳዊ ክፍሉም የእምነት ነጻነትን፣ የትምህርትና ሌሎችም ሲቪል መብቶችን የሚያካትተው ነጻነት ነው ብለዋል አቡነ ፍራንሲዝ። የሰባ ስምንት ዓመቱ አዛውንት አቡነ ፍራንሲስ በመርሃ ግብር የተጣበበውን የአራተኛ ቀን የዩናይትድ ስቴትስ ጉብኝታቸውን ሲጀምሩ ያደረጉት ይህ የዛሬው የተባበሩት መንግሥታት ድርጅት ረዥም ንግግራቸው በመሪዎቹ ደማቅ ጭብጨባ በየጣልቃው ይቋረጥ ነበር። የተባበሩት መንግሥታት ድርጅት ባለፉት ሰባ ዓመታት የሰጠውን ጥቅም ሲናገሩም ለዓለም አቀፎቹ የተደራጀና የተቀናጀ ጣልቃ ገብነቶች የሰው ልጅ ለበዙ ባይኖር ኖሮ የሰው ልጅ ለብዙ የራሱ ችግሮች ይጋለጥ እንደነበረ ገልጸዋል። ለሰላምና ለእርቅ ሲባልም ሕይወታቸውን ለሰጡ ያላቸውን ክብር ገልጸዋል፣ ዘክረዋቸዋል። አቡኑ አቡነ ፍራንሲስ ከተባበሩት መንግስታት ድርጅት ንግግራቸው በኋላ ወደ መስከረም 1994 የሽብር ጥቃት ስፍራ ሄደው በዚያ የተዘጋጀውን የብዙ እምነቶች የጸሎት ስርዓት መርተዋል። አቡነ ፍራንሲስ ባለፉ ሁለት ቀናት የዋሽንግተን ዲሲ ቆይታቸው ወቅት ባስተላለፏቸው መልዕክቶች ላይ የተወካዮች ምክር ቤቱ የህግ መወሰኛ መሪዎች የተስማሙ ይመስላሉ። የምናገረው በመላው የህግ መወሰኛ ምክር ቤቱ ስም ነው። አቡኑን ዛሬ በተወካዮች ምክር ቤት ቤታችን በማስተናገዳችን ታላቅ ክብር ተሰምቶናል። የህግ መወሰኛ ምክር ቤቱ የአብዛሃ መሪ ሪፐብሊካኑ ሚች ማኮኔል ናቸው የሰማችኋቸው የአናሳዎቹ ባለመቀመጫዎች መሪ ዴሞክራቱ ሃሪ ሪድም ደስተኛ ናቸው በአቡነ ፍራንሲዝ የቅዱስነታቸውን እምነታቸውን ልቦናቸውን አደንቃለሁ። ምክንያቱም እርሳቸው ማድረግ እንደሚገባን የነገሩንን ሁሉ ለማድረግ በጥረቶቻችን ውስጥ ማስቀደም እንደሚገባን አሳስበውናልና። አቡነ ፍራንሲስ ከኒውዮርክ ቆይታቸው በኋላ ወደ ፔንሲልቬንያ ዋና ከተማ ፊላዴልፊያ የሚጓዙ ሲሆን በዚያ ከነገ በስቲያ እሁድ ሁለት ሚሊዮን የሚሆኑ ምዕመናን ይሳተፉበታል የተባለ ግዙፍ የጸሎትና የቅዳሴ ሥርዓት ይመራሉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከለጋሾች የሚጠበቀው እርዳታ በሚፈለገው መጠን አለመገኘቱ ተገልጿል። ከልማት አጋሮች በወቅቱ የሚጠበቀው እርዳታ ካልደረሰ የኢትዮጵያ መንግስት ለሌሎች የልማት ስራዎች ከመደበው በጀት በመቀነስ ወደ አስቸኳይ እርዳታ እንደሚያዞር አስታውቋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። በዚህ ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ያወጣው መረጃ አራት ነጥብ አምስት ሚሊዮን ለሚሆኑ እርዳታ ፈላጊ ኢትዮጵያውያን ምግብ ነክና ምግብ ነክ ያልሆኑ እርዳታዎችን ለሚቀጥሉት ሶስትና አራት ወራት ለማቅረብ ከ ከአንድ መቶ ሀምሳ ሚሊዮን ዶላር ያላነሰ ገንዘብ እንደሚያስፈልግ ታውቋል። እርዳታውን በሚፈለገው መጠንና ጊዜ ለማቅረብም ገንዘቡ እስከ መጪው ኅዳር ወር ጠቅሎ መግባት እንዳለበትም አሳስበዋል። ይሁንና ከብዙዎቹ ለጋሽ አካላት ይህ አፋጣኝ ምላሽ እንዳልተገኘ በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ ገልጸዋል። ያስፈልጋል የተባለው የብር ዶላር መጠን እንደተጠበቀው ያልከውም ከዛ በላይም ሊሆን ይችላል ነገር ግን እስካሁን መንግስት በራሱ ከመጠባበቂያ እህል ክምችት ዜጎችን በመድረስ ሊደርስ የነበረውን ጉዳት ለመከላከልና ለመቋቋም፣ ለመቀነስ ሰፊ ጥረት ነው ያደረገው። ስለዚህ በቀጣይ ደግሞ እነዚህ ልማት አጋሮች አናስገድዳቸውም፣ ፈቃደኛ ከሆኑ ያለውን ሁኔታ ካዩና ከደረሱበት እርዳታቸውን ሊያስገቡ ይችላሉ፣ ሊሰጡ ይችላሉ። ቀደም ተብሎም አንዳንድ ልማት አጋሮች በዚህ ውስጥ ተሳትፎ የራሳቸውን ድርሻ እየተወጡ ያሉ አሉ። ነገር ግን እንደተጠበቀው አሁንም ቢሆን ከሪፖርት ያለፈ አብዛኛዎቹ በአካል ደርሶ ይህንን ለምንፈልገው ነገር አፋጣኝ ምላሽ አልተገኘም ማለት ይቻላል። ነገር ግን ከሰጡ ይሰጣሉ እነሱ ይሰጣሉ ተብሎ ደግሞ አይጠበቅም። መንግስት በሀገር ውስጥም ከውጭም እየገዛ ህዝቡን የመድረስና የመታደግ ኃላፊነት ስላለበት ሰፊ ስራዎች ተሰርተዋል። የችግሩንም ወቅት በዚህ አይነት ሁኔታ ተቋቁሟል። መንግስት በቀጣይ ደግሞ መሆነውን አብረን እናያለን። ሊመጣ ይገባዋል የሚባለው እርዳታ፣ የሚጠበቀው እርዳታ የማይደርስ ከሆነ መንግስት የሚደርሰውን ደርስ የሚችለውን ጉዳት ለመከላከል የሚያስችል አሁን ብቁ አቅም አለው ብለው ያምናሉ። እንግዲህ መንግስት ኃላፊነቷ አንዱ ይሄ ነው እንግዲህ ታስበው እርዳታ ሰጪዎች ይደርሱልኛል ብሎ አይደለም የተቋቋመ ያለው ቢሆን መልካም ነው። ሌሎች ልማት የምንሰራበትን ወደዚህ እናዞርም ማለት ነው። ስለዚህ በዚህ ሰዓት በተፈለገው ሰዓት የሚፈለገው እርዳታ ካልደረሰ ሌላ ጊዜ ቢረባረብ ምንም ትርጉም የለውም። አሁን አሳውቀናል፣ ታውቋል። አሁን ከተደረሰ ደረሰ፣ ካልደረሰ ግን መንግስት ግፋብል ሌሎች ልማቶችን ለማፋጠን ነው እቅድ ይዘው ያለ። ሌሎች አጋሽ የልማት አጋሮች በተፈለገው ሰዓት ደርሰው ካረዱ ከልማቱ ቀንሶ ህዝቡን መታደጉ ግዴታው ነው። ስለዚህ አሁን ማየት ያለብን ነገር ምንድን ነው? የተሰጠው ሪፖርት አለ። እነሱ ራሳቸው ላውንች ያደረኩት ሞኔታሪያንት በጋራ ሆነው ከመንግስት ጋራ እሱን በተገቡት ባለ ሁኔታ እርዳታ ቢሰጡ መልካም ነው። ካልሰጡም ግዴታችን ነው፣ መንግስት ህዝቡን ይታደጋል፣ ይደርሳል ከጥገኝነትና ከእርዳታም ለመውጣት ነው። ትልቁም ጦርነታችን ከጥገኝነትና ከእርዳታ ለመላቀቅ ራሳችንን ችለን ለመቆም በምናደርገው ርብርብ ውስጥ የልማት አጋሮቻችንን ድጋፍ ደግሞ እንፈልጋለን። የትኛውም ሀገርም እንደሚደረግ። ስለዚህ ብዙ ስጋት የለንም ብሎ መውሰድ ይቻላል። የተረጆች ቁጥር በአሁኑ ጊዜ ከፍ እያለ መሄዱንና ካለፈው ነሐሴ ወር አጋማሽ ጀምሮ አራት መቶ ሺህ ተጨማሪ ተረጆች እንዳሉ የኦቻ መረጃ ያስረዳል። አቶ አለማየሁ ብርሃኑ በበኩላቸው እስከ ዛሬ በመንግስት በኩል በተከናወኑ ተግባራት የተረጂውን ቁጥር አነስተኛ እንዲሆን ማድረግ መቻሉን ይናገራሉ። አሁን የተረጂው ቁጥር ቀደም ብለን ኦቻ ብቻ ሳይሆን መንግስት በራሱ ቀደም ብሎ ያሳወቀ ጉዳይ ነው። በጋራ ያሳወቅነው ጉዳይ ነው። እንግዲህ አሰስመንቱ በየጊዜ ነው የሚሰራው። አሁን በመንግስት በኩል ይሄ አሰስመንት ተሰርቷል ብለን እንደ ግብርና ሚኒስቴር ይሄ ነው የሚለው ነገር የለንም። አሁን ነገር ግን እስካሁን መንግስት በወሰዳቸው እርምጃዎች ከራሱ የመጠባበቂያ ህል ክምችት ህብረተሰቡን በመድረስ ከአንዳንድ ልማት አጋሮች ጋር በመሆን ሰፊ ስራ ተሰርቷል። በዚህ ውጤት ተገኝተዋል። የተረጂዎች ቁጥር በየጊዜው በሚሰሩ ቅኝቶችና ግምገማዎች ለህዝብ ይፋ እንደሚደረግ የጠቀሱት አቶ አለማየሁ በአሁኑ ወቅት የዝናቡ ስርጭት የተሻለ እንደሆነና በዚህም ተጠቅሞ ምርታማነትን ለማሳደግ እንደሚቻል የተለያዩ ጥረቶችም እየተደረጉ መሆናቸውን አስረድተዋል። በቅርቡ አፋጣኝ ቅኝትና ግምገማ ለማካሄድ ከመንግስት ከተባበሩት መንግስታት አካላትና መንግስታዊ ካልሆኑ ድርጅቶች በተውጣጡ አባላት በ11 ቡድኖች ተዋቅረው ችግሩ በሚገኝባቸው የሀገሪቱ ክፍሎች ተሰማርተው እየሰሩ ናቸው። በዚህ ረገድ የተገኘ ውጤት ካለ በሚል ለቀረበላቸው ጥያቄ አቶ አለማየሁ መልስ ሰጥተዋል። በየጊዜው አሰስመንት ይሰራል። ይሄ በምሰራበት ጊዜ ውጤቱን የሚያሳውቁት በቅንጅት ነው የሚሰሩት አካላት ማለት ነው። ስለዚህ እንደኛ እንደ ግብርና ሚኒስቴር ከተለያዩ አቅጣጫ የሚወጡት ተደራጅተው ለተቋሙ ለመንግስትም ሪፖርት ሲደረግ ነው ለመንግስትም ሆነ ለሌላ አካል ይፋ የሚደረገው ማለት ነው። በእኛ በኩል ግን አሁን ያለው ቀደም ብለን ከወጫ ሚሆን ከሌላ አካል ጋር የተቋሙ የበላይ አመራሮች ተገኝቶ ለሕብረተሰቡም ለሚመለከታቸውም ይፋ ያደረጉት ቁጥር አለ። እስካሁን እሱን ነው ይዘን ያለ ነው። በቀጣይ ደግሞ ያው እንደምታውቁት በፈለጋችሁ ሰዓት እንደምትጠይቁን ሁሉ በስልክም ትጠይቁናላችሁ፣ በአካልም ትጠይቁናላችሁ። እኛ ለህዝብ መረጃ ለመስጠት ሁልጊዜ ዝግጁ ነን። አሁን ያለው ሁኔታ ግን በተጨባጭ በምድር ላይ ያለው በመሬት ላይ ያለው ቀደም ተብሎ የተነገረው እንዳለ ነው። ሌላ የተለየ ነገር ሲኖር ግን እንደ መንግስትም እንደ ተቋምም መናገር ይቻላል ማለት ነው። አፋጣኝ ወይም አስቸኳይ በሆነ ሁኔታ ቅኝት የሚያደርግ አስራአንድ ቡድኖች የተቋቋሙበት ምክንያት አዲስ ነገር ስለተፈጠረ ነው? ምንድን ነው አሁን ምንም የተፈጠረ አዲስ ነገር የለም። በየጊዜው የምደረግ ነገር ነው። ይሄ ኢትዮጵያ ላይ የሚከሰት ጉዳይ ብቻ አይደለም። ተደጋግሞ እንደተገለጸው ኤልኒኞ የተሰኘው የአየር ንብረት ክስተት የፈጠረው የዝናብ መጠንና ስርጭት መዛባት የሚያስከትለው መዘዝ እስከሚቀጥለው የአውሮፓውያን አዲስ ዓመት አጋማሽ ድረስ ሊዘልቅ እንደሚችልም ስጋት አለ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁን ወደ ቀጣውና የመጨረሻው የመጽሔት ትንታኔ ርዕስ እናልፋለን። የተከበራቸው አድማጮች፣ ዲሞክራሲ በሌለበትና ሰብአዊ መብቶች ባልተከበሩበት ሁኔታ መልካም አስተዳደር ሊረጋገጥ አይችልም ሲሉ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ኢህአዴግ መልካም አስተዳደርን ስለ ማስፈን እያስቀመጠ ያለው እቅድም ከአንድ ሰሞን ግርግር አያልፍም ብለዋል። ገዢው ፓርቲ ኢህአዴግ በተለይም ከአስረኛው ድርጅታዊ ጉባኤው ጀምሮ በመልካም አስተዳደር ላይ አትኩሮ እንደሚሰራ እየገለጸ ይገኛል። እስክንድር ፍሬው ዘገባ አለው። መልካም አስተዳደር በተለይ ከአስረኛው ድርጅታዊ ጉባኤ ጀምሮ ከፍተኛ ትኩረት የተሰጠው ጉዳይ እንደሆነ ገዢው ፓርቲ ኢህአዴግ ይገልጻል። በጉባኤው ማግስት የተሰጡ መግለጫዎችና የመንግስት የመገናኛ ብዙሀን ዘገባዎች ለዚህ ርዕስ የሰጡት ትኩረት መጨመሩም ታይቷል። መገናኛ ብዙሀኑ በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከመልካም አስተዳደር ችግር ጋር የተያያዙ ያሏቸውን የህዝብ ቅሬታ ዘገባዎች ያቀረቡበት አጋጣሚም ታይቷል። አንዳንድ የተቃዋሚ ፓርቲ መሪዎች ግን መልካም አስተዳደር ብቻውን አይመጣም ብለዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንደሚሉት የዲሞክራሲ መኖርና የሰብአዊ መብት መከበር ለመልካም አስተዳደር መሰረት ነው። አንዱ ላይ ያለሌለው መኖር አይችልም በምንም ተአምር መኖር አይችልም። እስካሁን ድረስ ባለው የልምት ተሞክሮ እስካሁን ድረስ ያለው የተሻለ ተጠያቂነት ያላቸው ሀገሮች፣ የተሻለ ዲሞክራሲያዊ ስራና አስተዳደር ያላቸው ሀገሮች፣ ሰብአዊ መብትና ዲሞክራሲያዊ መብቶችን ስራ ላይ አዋሉ የሚባሉ ሀገሮች ዲሞክራሲያዊ አስተዳደርና ስርዓት ያላቸው ሀገሮች ናቸው። ይህንን የሌላቸው ሀገሮች ደግሞ መቶ በመቶ በሚቻልበት ደረጃ መልካም አስተዳደር ሊኖር ያልቻለባቸው ሀገሮች ናቸው። ስለዚህ ሁለቱ የአንድ ሳንቲም ሁለት ገዛዎች ናቸው። አንዱ ያለ ሌላው መኖር አይችልም። በእርግጥም በመልካም አስተዳደር ችግር ላይ ለመስራት መቁረጡን ኢህአዴግ ይናገራል። ይህንኑ ደግሞ ችግሩ በከፍተኛ ሁኔታ መኖሩን ከማመን እንደጀመረ በአስረኛው ድርጅታዊ ጉባኤ ተንጸባርቋል። ከህወሓት ኢህአዲግ መስራቾችና አመራሮች አንዱ አቶ አባይ ጸሀዬ ከጥቂት ሳምንታት በፊት በተካሄደው በዚሁ ጉባኤ ላይ በሰጡት አስተያየት የመልካም አስተዳደር ችግር በህዝቡ ዘንድ ከፍተኛ ቅሬታ መፍጠሩን አብራርተዋል። ሰላም ማስፈን መቻላችን ባስተማማኝ፣ ከሁሉ በላይ ደግሞ ሰላም ያያል ህዝቡ የልማት ስራዎቻችን ደግሞ በአብዛኛው ጥሩ ርቀት ስለሄዱ ጥሩ ለውጥና ተጠቃሚነት ስላረጋገጡ

ተቃዋሚዎች ግን ይህ የገዢው ፓርቲ አካሄድ ዘላቂ መሆኑን ይጠራጠራሉ። ዶክተር መረራ እንደሚያምኑት ችግሩን ለመፍታት መሞከር ለራሱ ለኢህአዴግ አስቸጋሪ ነው። በመጀመሪያ ደረጃ በግልጽ ቋንቋ ለማስቀመጥ የሚፈልገው ማንም መንግስት በጥፎ መንግስት መሆን አይፈልግም። ችግሩ ግን ጥሩ መንግስት የመሆን ጥያቄ ነው። ማንም መንግስት መልካም አስተዳደር እንደ መጥፎ ስራ ላይ አይችለም። ችግሩ መልካም አስተዳደር ማስፈር መቻልና ያለመቻል ጥያቄ ነው። የኢህአዴግ ትልቁ ችግር የፓርቲ ፍላጎት፣ የኢህአዴግ ፍላጎት እና የዜጎች ፍላጎት ሁሌም እየተጋጩ ናቸው። ለምሳሌ እነዚያን ነገሮች ላይምሰል ነው እንጂ የሚያቀርባቸው ነገሮች በእውነታው ማን ነው ማንን የሚቀጣው? ማን ነው ማንን የሚቆጣጠረው? ለምሳሌ በህዝብ መቶ በመቶ ካድሬዎቹን ሰርቃችሁ፣ የህዝብ ድምፅ ሰርቃችሁ አስመርጡኝ ያለ መንግስት ካድሬዎች ለግላቸው ደግሞ ሲሰርቁ ለምን ትሰርቃላችሁ ብሎ እንዴት ሊቀጣ ይችላል? ወረ እንትን እኮ ነው። የሰራውን ያሰራውን ስራ ያውቃል። ችግሩ እዛ ላይ ነው ሁልጊዜ የሚጋጨው እና እነዛ ነገሮች ኢህአዴግ ለማስመሰል አንድ ጊዜ ለምሳሌ ሰሞን ምንድን ነው አንዳንድ ምን አንድ ሁለቱ ትልቅ ሊሆን ይችላል ትናንሽ አሳዎች ለቅሞ ጸረ ሙስና እንትኑ ከዚያ በኋላ ትላልቅ አሳዎቹ እያዋኙ ነው። አንዳንድ ሰሞን ለማስመሰል የሚናገራቸው እና የሚሰራቸው አንዳንድ ነገሮች አሉ። አሁን ኢህአዴግ እንዲህ እያደረገ ነው የሚለው፣ ግን ከአንድ ሰሞን የሚሰማውን ግርግር ማለፍ አይችልም ለምሳሌ ጥሩ ምሳሌ የቀድሞ ጠቅላይ ሚኒስቴር የመንግስት ሌባ የግል ሌቦች መንግስትን እጅና እግሩን አሰሩ ብሎ ፓርላማ ላይ ለዘጠና ሚሊዮን የሚተላለፍ በቀጥታ የሚሰራጭ ስርጭት ሲጮህ ነበር በማግስቱ ስንት አንገቶች ይቆረጣሉ ምን ይሆናሉ እርምጃ ይወሰዳሉ ብለ ሲጠብቅ ምንም የለ አንጀታቸው አልጨከነም ማለት ነው ለምንድነው የማይጨክነው እቺ የፓርቲዋ ጉዳይ ነው ፓርቲው ስልጣን ላይ ለመቆየት ስልጣን ላይ የሚቀየድ ፓርቲው እነዚህ ካድሬዎች ወሳኝ ናቸው። እናም ኢህአዴግ በተለይ በመጪዎቹ አንድና ሁለት ዓመታት ተጨባጭ ለውጥ እንደሚያመጣበት የሚገልጸው መልካም አስተዳደርን የማስፈን እቅድ ተቃዋሚዎችን አላሳመነም። ርዕሱ የሚያነጋግር የሌሎች ወገኖችን አስተያየትም የሚጋብዝ ነው። በተለይ ከገዢው ፓርቲ ተጨማሪ አስተያየቶችን ካገኘው በሌላ ዘገባ እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ክቡራትና ክቡራን አድማጮች ይህ ዝግጅት የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ነው። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ሆኗል። ወደ ተከታዩ ፕሮግራማችን እናልፋለን። ለጥያቄዎ መልስ ሰሞኑን ስናስተዋውቅ እንደነበረው ጥያቄው መልስ ዝግጅታችን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል አቶ ነአምንን ይዘን ቀርበናል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ የአቶ ሞላ አስገዶምን የአገር አድን ጥምረቱን ጥሎ ወደ ኢትዮጵያ መመለስ ኤርትራ የቀሩት ድርጅቶች ላይ የሚኖረው አንደምታ ኤርትራ ውስጥ የሚንቀሳቀሱ የኢትዮጵያ ተቃዋሚዎችና የኤርትራ መንግሥት ግንኙነት ጭምር በርካታ ጥያቄዎች ተነስተዋል። ለመጀመሪያው ክፍል ዝግጅት መስመሩን ለፕሮግራሙ አዘጋጅና አቅራቢ ለትዝታ በላቸው እንተዋለን። አመሰግናለሁ። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ስለ ትብብሮ አመሰግናለሁ። ቀርበው የአድማጮቻችንን ጥያቄ ለመመለስ ፈቃደኛ ስለሆኑ እኔም በጣም አመሰግናለሁ። የአሜሪካ ድምፅ ሬዲዮ ለሰጣችሁኝ ዕድል በራሴም በምግናጤውም ስም ወደ ጥያቄው መልስ ዝግጅታችን ከመግባታችን በፊት ለአድማጮች ላሳስብ መወደው ዝግጅታችን የሁሉንም ወገኖች አስተያየት ያካተተ እንዲሆንና የተሟላ ግንዛቤ እንዲያስጨብጥ የኢትዮጵያ መንግስት ባለስልጣናት በዚህ ፕሮግራም እንዲሳተፉና የህዝቡን ጥያቄ እንዲመልሱ ጥረት አድርገን ነበር። ደጋግመን ወደ ባለስልጣናቱ ቢሮ ብንደውልም ለጊዜው ሊሳካልን አልቻለም። ስለዚህ በቅርቡ የኢትዮጵያ ማስታወቂያ ሚኒስትር አቶ ሬድዋን ሁሴን በመንግስት መገናኛ ብዙሀን ላይ ስለ ድምህት ማለትም፣ የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ወደ አገር መመለስ ተጠይቀው የመለሱትንና ለሌሎችም ታጣቂ ተቃዋሚዎች ያቀረቡትን ጥሪ ላሰማ የፈለገ አይነት አቋም ይኖረን። በአንድ በኩል ኢትዮጵያ ውስጥ በጎ ነገር እናመጣለን ብለን ሄደን ከነበረ ያ በጎ ነገር እየመጣ ነው። የሚጎለው ነገር ካለ እሱን በማፍረስ ሳይሆን እሱ ላይ በመጨመር ነው አስተዋጽኦ ማበርከት የምንችለው። ይህን ደግሞ ለማበርከት መሳራጥለን አገር ቤት ለማመለስ ነው ብለን ያመን ነው ያሉት፣ በጣም ትክክለኛ ውሳኔ ነው። ስለዚህ በአንድ በኩል ኢትዮጵያ መቀየሯ ነው እውነታው። በሌላ በኩል ግን የተቀየረ እውነታን መገንዘብ የሚያስችል አስተውሎት ነው ለውጡ። ይህን እውነታ ማየት የተሳናቸው አሁንም አለሁ። ስለዚህ ከዚህ ያህል መማር ካለበት ሌላውም ዳር ዳር የሚለው ለራሱ እየፈረሰ ባለቤት አብሮት እንዳይፈርስ ጥንቃቄ አድርጎ እየተገነባች ባለች ኢትዮጵያ ውስጥ አስተዋጽኦ ማድረግ አለብኝ ብሎ መምጣት አለበት ማለት ነው። ሌላውም ነፍጥ ያነገበ አካል አቶ ሬድዋን እንግዲህ እንደሚሉት ኢትዮጵያ ውስጥ ለውጥ አለ። የድምህት መሪ አቶ ሞላ አስገዶምም ለውጥ መኖሩን ተገንዝበው ለኢትዮጵያ ለውጥ ለማበርከት ነው የተመለሱት የሚል ድምዳሜ ነው። አሁን እንግዲህ ለአርበኞች ግንቦት ሰባት ንቅናቄ ተወካይ እንግዳችን ለአቶ ነአምን ዘለቀ ወደ መጡት ጥያቄዎች እናልፋለን። የመጀመሪያው ጥያቄ ነሆ አቶ ነአምን ተባራለሁኝ የምደውለው ከዚህ አሜሪካ ሚኒያፖሊስ ሚኒሶታ ነው። እንደሚታወቀው ኢትዮጵያ ከሶስት ሺ እድሜ በላይ ያላት ሀገር ናት። አንዳንድ ድርጅቶች እና ግለሰቦች የራሳቸውን እድሜ ቢያስቀምጡም ሙሉ በሙሉ በሚባል መሳይ የኢትዮጵያ ታሪክ የሚያዘንብለው ከጦርነት ጋር ነው። አንድ ገዥ ወይም ንጉሥ ስልጣን የሚይዘው ነባሩን ገዥ በመግደል ወይም በማስገደር ነው ወይም በዘር ነው። ኢህአዴግ ስልጣን ሲይት ለብዙ ዲሞክራሲ እና እኩልነት እናሰፍናለን ብለው ነበር። ተገራጅ ጥስምና መቶ ፐርሰንት አሸነፍ ማሩ እንጂ እናንተ እንዲስማምን ይቻላል። በጦር የመጣ መንግስት ዲሞክራሲ ያሰፍናለን ሙሉ በሙሉ ወደ ጦርነት የሚገቡት ውስጥ መቼ ነው? አመሰግናለሁ። አቶ ናምን እሺ፣ ጥሩ ጥያቄ ነው። እንደሚታወቀው እኛ የምናደርገው ትግል ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ የወያኔ ስርዓት የመጨረሻውን አምባገነናዊ ስርዓት እንዲሆን ነው። የእኛ ንቅናቄ አላማ ኢትዮጵያ ውስጥ መንግስት ስልጣን ከወያኔ በኋላ ተይዞ ፖሊሲዎች ይዞ ኢትዮጵያን ለማስተዳደር ወይም ለመምራት ሳይሆን የኢትዮጵያ ህዝብ የመረጠው ዴሞክራሲያዊ ስርዓት በራሱ ውሳኔ በራሱ ሉዓላዊነት በራሱ ሊመርጥ የሚችልበትን ሁኔታዎች ለማመቻቸት ነው ትግላችን። ያ ቡናጫችን ከተመሰረተ ጊዜ ጀምሮ በይፋ ለህዝብ በተደጋጋሚ እንደገለጽ ነው። ይህ የእኛ ትግል ኢትዮጵያ ለአንድና ለመጨረሻ ጊዜ ህዝብ በዴሞክራሲያዊ መንገድ በነፃ በፍታዊ በነፃ ምርጫ የሚፈልገውን ፓርቲ ወይም ፓርቲዎች ለነጻ እንዲመርጥ ነው። እና በእርግጥ ጠያቂው እንዳለው ከዚህ ቀደም የነበሩ የተለያዩ የፖለቲካ ንቅናቄዎች በታሪክ ውስጥ የነበሩ ሲመቱ ወደ ስልጣን ወያኔንም ጨምሮ ለህዝብ የተገባው ቃልና በኋላ የመጣው እውነታ የተገላቢጦች ወይም አራምባና ቆቦ ናቸው። በእኛ እምነት፣ በእኛ ትግል በጽኑ የምናምነው ይህ ትግል ለዴሞክራሲያዊ ስርዓት የሚደረግ ትግል ነው። የኢትዮጵያ ህዝብ ከእንግዲህ በኋላ ምንም አይነት አምባገነን ስርዓት እንዲኖር በፍጹም የሚፈልገው አይደለም። የእኛ ምኞትና ፍላጎት ይህንኑ ስርዓት ላይ ስርዓት ምንማረ አቶና ምን አመሰግናለው። ተከታይና ተመሳሳይ ጥያቄ አለ በኢሜል የመጣለን። ከአቶ ምስጋና ከዋሽንግተን ዲሲ ነው የላኩት። ኢሜላቸውን ምን ይላሉ? ጦርነት በታሪካችን ብዙ ጎድቶናል። ሕዝብ አልቋል። ለድህነትም ዳርጎናል። አምባገነኖችንም ፈጥሯል። አርበኞች ግንቦት ሰባት የትጥቅ ትግል የጀመረው አማራጭ ስላጣሁ ነው በሚል እንደሆነ እረዳለሁ። ግን ጦርነትን የሚያስቀር የእርቅና ድርድር ጥረት ቢደረግ ድርጅቱ ያለው አቋም ምንድን ነው? ጥሪ ቢደረግለት ይቀበላል ወይ? ይላሉ አቶ ምስጋና። ጥሩ ጥያቄ ነው። ከዚህ በፊት እኮ ሀያ አራት አመት ሙሉ በተለያዩ የፖለቲካ ሀይሎች ኢትዮጵያ ውስጥ ብሔራዊ ሰላምና እርቅ ብሔራዊ እርቅና ሰላም እንዲወርድ ብዙ ጥረት ተደርጓል። እንደሚታወቀው የኢትዮጵያ ህዝብ ይሄንን ያውቀዋል። ለዚህ እንቅፋት የሆነው የወያኔው ባገናዊ ስርዓት ከማንም ጋር አልተጣላንም፣ እርቅ የለም ያለው ወያኔ ነው። በምንም አይነት መንገድ እርቅና ሰላም ብሔራዊ እርቅ እንዲወርድ አይፈልግም። እንደሚታወቀው በሰላማዊ መንገድ በሰላማዊ ትግል ኢትዮጵያ ውስጥ ለውጥ እንዲመጣ ሁሉንም ሁኔታዎች ደንቅሮ ያዘበትና ሰላማዊ ትግል ኢምፖስብል ወይም በጣም አስቸጋሪ ወይም ደግሞ አዳጋጅ እንዲሆን አድርጎ ሰላማዊ ታጋዮችን በማሰር ከአገር እንዲሰደዱ በማድረግ በመግደል ሰላማዊ ትግል ምንም አይነት ለውጥ እንዳይመጣ ያደረገው ወያኔ ነው። ይህ ስርዓት ትጥቅ ትግል ካልሆነ ሊንበረከክ አይችልም። የኢትዮጵያ በተደጋጋሚ አይቷል። አሁን እንኳን የመጨረሻው ምርጫ ብናይ በመቶ ፐርሰንት አሸነፍኩ የሚል በጣም አሳፋሪና አስቂኝ የሆነ ቧልትና ፌዝ በኢትዮጵያ ህዝብ ላይ እያላገጡ ለመቀጠል የሚፈልጉ የሚፈልግ ስርአት ነው ስለዚህ ለእርቅና ለድርድር በሩን የዘጋ ትምክተኛ ስርአት ስለሆነ ይሄ ስርዓት ሊንበረከስ የሚችለው በትጥቅ ትግል ብቻ ነው አቶ ናምን ግን ከአሁን ቀደም የሆኑትን ነው አሁን የገለጹልን የጠያቂያችን ጥያቄ ምንድን ነው ጥሪ ቢደረግለትስ ይቀበላል ወይ ከአሁን በኋላ ለእርቅ ጥሪ ቢደረግላችሁ ትቀበላላችሁ ወይ? ጦርነት እንዲቆም ማለት ነው። ከኢትዮጵያ ሕዝብ ጋር መታረቅን አለበት። ይሄ ስራ እኮ መጀመሪያ ሁሉንም የፖለቲካ እስረኞች መፍታት አለበት። የተለያዩ ኮንፊደንስ ቢልዲንግ ነገሮች መውሰድ አለበት። ይህንን ካረገ በኋላ ስለ እርቅኛ እናስብበታለን። ከኢትዮጵያ ሕዝብ ጋር አሁን በበደል በሰቆቃ በግፍ የተያዙ የተለያዩ ህብረተሰብ ክፍሎች አሉ። የህዝብ ጥያቄዎች አሉ። እነሱም መመለስ ነው እኮ ከኛ ጋር ሳይሆን ከኢትዮጵያ ህዝብ ጋር መታረቅ አለበት፣ የግፈኛ ስርዓት። ወደሚቀጥለው ጥያቄ እንሄዳለን። ጤና ይስጥልኝ ቪዮዎች እንደምን አላችሁ? በቅድሚያ የምደውለው ከአውስትራሊያ የሬት ጋር እባላለሁ። መጀመሪያ ለኢትዮጵያ ህዝብ እንኳን ደሰላችሁ፣ እንኳን ለእግዚአብሔር ለዚህ ትራንስፖርት ድል አብቃችሁ ብዬ ለማስተላለፍ እወዳለሁ። በሚቀጥለው ለአቶ ነአምን ኤርትራም ውጊያ ይሁን የ ተቃዋሚ ድርጅቶች ውጊያ ተቃዋሚ ድርጅቶች እና በኢህአዴግ ላይ የሚደረገው ውጊያ በምን አይነት መልኩ ነው የሚካሄደው? እሱ እንዳሉት ህዝቡን ሳይነካ ወይም ውጊያው ማህበረሰብ ሳይነካ ሚደረግ ውጊያ አይነት ነው እና በአጠቃላይ የጦርነት ጥሩ የለውም እና እባካችሁ፣ በሰው አልባ ነው ወይ የምትዋጉት ከኢትዮጵያ ጋር ብላችሁ ልታቀርቡልኝ ደስ ይለኛል። አመሰግናለሁ አቶ ናምን ጠያቂው ያቀረበው አስተያየት ግልጽ አይደለም፣ ግን እንደገባኝ ከሆነ ይሄ ይሄ ትግል የሚካሄደው በቀደም እንዳልኩት መብቱንና ነጻነቱን በተገፈፈው የኢትዮጵያ ህዝብና ጥቂት ግፈኛ ዘረኛ፣ እና በጣም ዘራፊ ዘርፎ የማይጠግቡ ጥቂቶች በእነሱ መካከል የሚደረግ ነው። የኢትዮጵያ ህዝብ ትግል ነው። የእኛ የአርበኞች ግንቦት ሰባት ንቅናቄ ሰራዊት እና ሌሎችም ታጋይ ሃይሎች የሚያካሄዱት ትግል ይህን ስርዓት እኔ እንደሚመስለኝ አቶ ናአምን እንደ ገባኝ ጥያቄው እናንተ መንግስትና ህዝብ ነጥላችሁ ነው ትናገሩት መንግስትን ነው የምንወጋው ነው የምትሉት ና ይመስለኛል። ጠያቂው ህዝብን ሳይነካ እንዴት ነው የምትዋጉት ነው የሚለው ይሄ እኮ ቅድም ዳልኩ ነው እኮ ትዘታ ይህ ትግል የነጻነት ትግል ነው። ነጻነት ትግል ደግሞ በመላው ህዝባችን የሚፋፋም ትግል ነው። እኛ ተደራጀ ከአጠቃላይ ሀይል አለን። ይህ ሀይል ከወያኔ ስርዓት ሀይሎች ጋር ይፋለም። እኛ እንደውም ትግላችን ከኢትዮጵያ ሰራዊትም ጋር አይደለም። የኢትዮጵያ ሰራዊት ራሱ የዚህ ዘረኛ ስርዓት ሰለባ ነው። ስለዚህ ይህን ስርዓት ያቆሙትን የመጨቆኛ ምሰሶች በሙሉ ኢላማችን አድርገን እንንቀሳቀሳለን። ከዚህ ውስጥ የሰራዊቱም አንዱ ነው። ነገር ግን ሰራዊቱ ስንል በሁለት መክፈል አለብን። ከላይ ዘርፎ የማይጠቡ ጀነራሎች አሉ ከአንድ አናሳ ብሄረሰብ። የህወሀት ጀነራሎች አሉ ከታች ደግሞ ጭቁኑ ሰራዊት አለ እና ትግላችን ከዚህ ከጭቁን ሰራዊት ጋር አይደለም። ህዝብን ያቀፈ ትግል ነው። ይህ ትግል ደግሞ የህዝብ ትግል ነው። እኛ ብቻ ወደሚቀጥል የስልክ ጥሪ ጥያቄ እናልፋለን። ይሄ ለአቶ ነአምን ዘለቀ ነው። ጥያቄ ምንድ ነው፣ አቶ ነአምን ኢንተርቪው ሲያደርጉ በማክሰኞ ፕሮግራሙ አቶ ሞላ አስገዶም ወደ ኢትዮጵያ ሲሄድ ሱዳን ላይ መሳሪያውን አስረክቦ ነው። ግን ኢትዮጵያ ከገባ በኋላ እስከነ መሳሪያው እስከነ መሳሪያው አየው። አንደኛ ሱዳን ሲሄድ ካስረክበ እንዴት ነው ይሄ? ራሱ ማስመሰል አልቻሉበትም ብዬ አስባለሁ። ሁለተኛ ደግሞ ምንድን ነው አቶ ሞላ አስቆ ይሄ ሁሉ ወታደር ይዞ ከሄደ ለመሆኑ ስምንት መቶ ወታደር ለመውሰድ ምን ያህል መኪና ቢወስድ ነው? እና ነገሩ አይታመንም። ነገር ግን አሁንም አንተ ስትገልጽ ብዙ ግለጽ ያልሰልጠኸው ግንቦት ሰባት፣ እኔ ከኤርትራ ውጊያውን ከዳር ከሚጀምር፣ ለምሳሌ ከአዲስ አበባ ጀምሮ እስከ ድንበር ባሉት አካባቢዎች የገጠራማና የከተማ አካባቢዎች እንቅስቃሴ መጀመር ይችላል። ምክንያቱም ከወያኔ ጋር ፊት ለፊት መጋፈጥም ያስፈልግ አይመስለኝም። እሺ፣ እንግዲህ ብዙ ተብሏል። ሞላ በምን አይነት ሁኔታ እንደወጣ ግን በአጭሩ የአዲስ አመት በዓልን እናከብራለን በሚል በማጭበርበር ወይ በማሳሳት የተወሰኑ ሰራዊትን ይዞ እስከ ድንበር ድረስ በሌሊት ሄዶ ከዛ በኋላ ወደ ሱዳን ውስጥ ዘልቆ ገብቷል። ከነ የተወሰኑ መሳሪያዎች፣ የተወሰኑ ሰዎች ይዞ ነው የሄደው። ያው እንደተዋ ምን ያህል ቁጥር ገባ፣ እንዴት ገባ፣ ከዛ በኋላ ምን ሆነ ለሚለው ነገር ብዙ አስፈላጊ አይመስለኝም አሁን በዛ ዝርዝር ውስጥ ገብቶ። ግን በፋክት ሪሜንስ እውነታው ያው የተባለው ነው። ገብተዋል፣ መሳሪያ ይዘው ገብተዋል፣ ሰዎች ይዘው ገብተዋል። በሌሊት ብዙዎችን አሳስቶ ነው ይህንን የፈጸመው ሰው። ያንን ካልኩኝ ወደሚቀጥለው፣ እዚህ ላይ ሊብራራ የሚገባው ምንድን ነው? አቶ ነአምን፣ ሱዳን ትሪቢዩን የሱዳን መንግስት መሳሪያ ታጥቀው አቶ ሞላ አስገዶምን ተከትለው ወደ ሱዳን ድንበር የገቡትን ቁጥራቸው ምንም ያህል ምን ትጥቅ አስፈትቶ ነው ወደ ትግራይ የላከው የሚል ጽፏል። እና በዛ ላይ ነው ጥያቄ የቀረበሎት ሊሆን ይችላል። ሊሆን ይችላል። እኔ ይሄንን ዝርዝር በደንብ አላውቀው ያስቀምም ሁኔታ። እሺ እንግዲህ ወደ ቀጣዩ። ተወያይታችኋል ወይ? ይሄ ኃይል ከወጣ በኋላ ኤርትራ ባለስልጣናት ጋር ወይንም ድርጅታችሁ እርስ በርሱ ተወያይተዋል ወይ የሚለው ላይ ይህንን ጉዳይ እንግዲህ እኔ ዝርዝሩን ባላቅም የሚመለከታቸው የንቅናቄያችን እንዲሁም የሀገር አድን ጥምረቱ አመራሮች የደሚትንም ጨምሮ በመካከል በድርጅቱ ውስጥም ሆነ በአመራር ደረጃ እንዲሁም ደግሞ ከኤርትራ መንግስት ጋር የተዋዩ ይመስለኛል። ዝርዝሩን አላቅም እኔ በውይይቱ ውስጥ ተሳታፊ ያለበት ነው። ወደሚቀጥለው ጥያቄ እንሄድ። አሎ፣ ቮይስ ኦፍ አሜሪካ ሰላም ናችሁ፣ እንዴት ናችሁ? አቶዛ ምን ዝልቅ ያለው ነገር ካለ ከዛ ልጨምር ፈልጋለሁ። ኤርትራ ውስጥ ከሻቢያ ጋር ምን ግንኙነት ነው ያለው? አዘና ምንዘለቀ ምክንያቱ ኤርትራ ተቃውሞ አይገድልም አያስርም አያሳቃይም ካለ ይሄ ፎልስ ኢንፎርሜሽን እየሰጠ ኢትዮጵያኖች እያስገደለ ነው ያለ። ሻቢያ ነገ ይሄዳል፣ ኢህአዴግ ይሄዳል። በህግ ግን ፎልስ ኢንፎርሜሽን ይሄ ሰውዬ መጠየቅ አለበት። ምክንያቱ አርበኞች ግንባር የዛሬ ሰባት ዓመት ወደ ሀያ የሚሆን ነው ተሰነ የተገደሉት አሁን ከእንግሊዝ ሀገር የሄደ ወጣት ብቻው ዘን ትወልፍ የት ገባ እዚ ገባ አይባልም። እና ምንድን ነው አላማው? ለገንዘብ ነ አይ ቲንክ ግንኙነቱ የገንዘብ ግንኙነት ነው። ግን ለገንዘብ ተብሎ ያን ሁሉ ኤርትራ ተቋሚ አያስርም አይገድልም ማለት ይሄ በጣም ትክክል አይደለም። ምክንያቱ እነሱ ኢትዮጵያኖች ለመባሳሰን ኢትዮጵያኖች ለመግደል ነው። ከዛ ተዘጋጅቶ ያለ ኢትዮጵያ ለመጥፋት ዋነኛው ነው የተነሱት፣ እና ይሄ እንደዚህ ማለት በጣም ጥሩ አይደለም። ነገ ሊያስጠይቅ ይችላል ሊያስጠይቃቸው ይችላል። አመሰግናለሁ። ሌላ እንዲሁ ተመሳሳይ ጥያቄ ላክል፣ ቀደም ሲል ከጠየቁት ከአቶ ምስጋና ምን ይላሉ፣ ህዝብና ሌሎችም ሀይሎች በኤርትራ መንግስት ላይ ያላቸውን ጥርጣሬ በተጨባጭ ማስተባበል የምትችሉት እንዴት ነው? ህዝብ ጥርጣሬ ያለው የኤርትራ መንግስት ላይ፣ የኤርትራ መንግስት ለተቀረው ኢትዮጵያ ዲሞክራሲና ሰላም አይመኝም፣ ለራሱም ህዝብ ዲሞክራሲ አልፈቀደም። ስለዚህ ሰላማዊት የሆነች ኢትዮጵያን አይፈልጋትም የሚል የህዝብ አስተያየት አለ። አድማጮች፣ የዚህ ዝግጅት ክፍል ሁለት በነገው ፕሮግራማችን ሰፋ ብሎ ይቀርባል። እንድታደምጡ ከወዲሁ እንጋብዛለን። ተከታዩ አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የቡርኪና ፋሶ ጊዜያዊ ፕሬዝደንት ወደ ሥልጣናቸው ተመለሱ፣ የአፍሪቃ ኢኮኖሚ እድገት አካታች እንዳልሆነ ተገለጸ፣ ደቡብ አፍሪቃ ከ21 ዓመታት ነጻነት በኋላ የአብዛኞቹ ጥቁሮች ኑሮ ብዙም እንዳልተሻሻለ ተዘገበ የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው። በቡርኪና ፋሶ መፈንቅለ መንግስት ከተካሄደ አንድ ሳምንት በኋላ የመፈንቅለ መንግስቱ ኢላማ የነበሩት ጊዜያዊ ፕሬዝደንት ባለፈው ረቡዕ ወደ ስልጣናቸው እንደተመለሱ ኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ጊዜያዊ የቡርኪና ፋሶ ፕሬዚደንት ሚሼል ካፋንዶ ሌሎች ሀገሮች መፈንቅለ መንግስቱን በማውገዛቸው አመስግነዋቸዋል። መፈንቅለ መንግስቱን ያካሄዱት ባለፈው ጥቅምት ወር በህዝባዊ መነሳሳት ምክንያት ከስልጣን የተወገዱት ፕሬዝደንት ብሌዝ ካምፓውሬ አጋሮች እንደሆኑ ዘገባው ገልጿል። የቡርኪና ፋሶ ህዝብ በተለይም ወጣቱ ክፍል ካለምንም ፍርሃት ቆርጦ በመነሳት መፈንቅለ መንግስቱን በማክሸፍ ተግባር በመርዳቱ እንኮራበታለን ሲሉ ጊዜያዊ ፕሬዚደንት አሞግሰዋል። ሁኔታው እንደተረጋጋ በግልጽ ይታያል። የዕለት ዕለት እንቅስቃሴዎች ወደ መደበኛ ሁኔታ ተመልሰዋል። ገበያዎች፣ የነዳጅ ዘይት ማደያዎችና ሱቆች እንደገና ተከፍተዋል። መፈንቅለ መንግስቱን በመቃወም ወደ መዲናይቱ ገብተው የነበሩት ወታደሮች ባለፈው ረቡዕ ወጥተዋል። ይሁንና ሁለት ቁልፍ የሆኑ ጥያቄዎች እስካሁን ባለው ጊዜ ምላሽ አላገኙም። አንደኛው ጀነራል ዲያንደሬ የሚገኙባቸው የመፈንቅለ መንግስት መሪዎች ባለፈው ሳምንት ለተፈጠረው ቀውስ ከተጠያቂነት ነፃ የሆኑ እንደሆነ፣ ሁለተኛው ደግሞ የጀነራል ዲያንደሬ ባለቤት ፋቱና ሁለት ሌሎች የታወቁ ፖለቲከኞች የሚገኙባቸው የቀድሞው ፕሬዝደንት ካምፓወር የተባባሪ ፖለቲከኞች በአዲሱ ምርጫ ለመሳተፍ ይፈቀድላቸው ይሆን የሚሉት እንደሆኑ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አስነብቧል። ታይም መጽሔት ድረገጽ ላይ የወጣ አንድ ጽሑፍ፣ አፍሪቃ በኢኮኖሚ እድገት እየተራመደች ቢሆንም የእድገቷ ሂደት አካታች አይደለም ወጣቶች እየበዙበት በመሄድ ላይ ላለው ሕዝቧ በቂና ተገቢ የስራ እድል እየፈጠረች አይደለም ይላል። አፍሪቃ እንደ አውሮፓ አቆጣጠር እስከ 2020 ዓ.ም ባለው ጊዜ በአምስት ዓመታት ጊዜ ውስጥ ማለት ነው፣ 54 ሚሊዮን የሚሆን አዲስ የስራ እድል እንደምትፈጥር የኢኮኖሚ ጠበብት ይገምታሉ። ይሁንና በዛን ወቅት 122 ሚሊዮን የሚሆኑ አፍሪቃውያን የስራ ኃይል ቁጥር ውስጥ ይገባሉ። ከነሱም በአስር ሚሊዮኖች የሚቆጠሩት የስራ ዕድል አያገኙም፣ ወይም የሚመጥናቸውን አይነት ስራ አያገኙም። ስለሆነም ለተሻለ የስራ እድል ሩቁን ቦታ አሻግረው ማየት ይጀምራሉ ሲል ጽሑፉ ያስገነዝባል። የተሻለ ኑሮ ፍለጋ ወደ ውጭ እንዳይሰደዱ ለማድረግ የሚቻለው አፍሪቃውያን በሀገሮቻቸው ጥሩ የስራ ዕድል እንዲያገኙ በማድረግ ነው። በአፍሪቃ ሀገሮች ያሉት በግል ንግድ የተሰማሩት ሰዎችና የንግድ መደብሮቻቸው እንዲያድጉና እንዲበለጽጉ እድል በመስጠት የስራ ዕድሎች እንዲከፈቱ ማድረግ እንደሚያስችል ታይም መጽሔት ድረገጽ ላይ የወጣው ጽሑፍ ያስገነዝባል። ለስደትና ለፍልሰት ዋና ምክንያቶች የሚሆኑት ድህነት፣ ፖለቲካዊ አለመረጋጋትና የእርስ በርስ ጦርነት ናቸው። ሆኖም ኤርትራን በመሳሰሉት የአፍሪካ ሀገሮች ደግሞ በኢኮኖሚ ችግር በግዴታ በሚደረግ ወታደራዊ ምልመላና በጨቋኝ መንግስት ምክንያት ይሰደዳሉ። ትኩስ ግጭት ከሌለባቸው ጋምቢያና ሴኔጋልም እየተሰደዱ ነው። ስለሆነም በሶሪያ የሚካሄደው ጦርነት ጋብ ቢልም እንኳን ወደ አውሮፓ የሚያመሩ ፈላሾች ፍሰት ይቀጥላል ማለት እንደሆነ ጽሑፉ ያብራራል። ስደተኞችን በሚመለከት እንደ አውሮፓ አቆጣጠር በ1951 ዓመተ ምህረት በወጣው በወጣ ውልና ሌሎች የአውሮፓ ህብረት ህጎች መሰረት የአውሮፓ ሀገሮች ከጦርነትና ከክትትል መሸሻቸውን ላረጋገጡ ሰዎች ጥገኝነት መስጠትና ማስጠለል ይኖርባቸዋል። የተሻለ ኑሮ ለማግኘት የሚፈልጉትን ግን የማስጠለል ግዴታ የለባቸውም። በርካታ የአውሮፓ ሀገሮች ከራሳቸው የኢኮኖሚ ችግር ጋር በሚታገሉበት በአሁኑ ወቅት የኢኮኖሚ ስደተኞችን የመቀበላቸው ጉዳይ ተግባራዊ ሊሆን አይችልም። ስለሆነም አውሮፓ በአሁኑ ወቅት የሚጎርፉትን ስደተኞች ለማስተናገድ የሚቻልበት ሁኔታ መፍጠር ላይ ማትኮር ወይም ስደትን ለመገደብ የሚያስችል የረጅም ጊዜ እቅድ መተለም በሚሉት ሁለት አማራጮች ላይ ለማሰላሰል ትገደዳለች። የአውሮፓ ተቋማት ባለፈው ዓመት ለአፍሪካ ሀገሮች ልማት የሚውል ከአራት ቢሊዮን ዶላር በላይ ለመስጠት ቃል ገብተዋል። ጀርመን ደግሞ በቅርቡ ስደተኞችን ለማስፈር ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ ለማውጣት ቃል ገብታለች። አፍሪካውያን የተሻለ የኢኮኖሚ ዕድል እንደሚያገኙ ሲረዱ አውሮፓ ለመግባት ከሚያደርጉት አደገኛ ጉዞ ሊታቀቡ ይችላሉ። ይህን በተግባር ላይ ለማዋልም የአፍሪቃ የንግድ ባለሙያዎችና የንግድ ተቋማት እንዲበራከቱ ማድረግ ያስፈልጋል። እነዚህ አድገው አዳዲስ ኩባንያዎችና ጥሩ ክፍያ ያለው የስራ ዕድል ለመፍጠር ያስችላሉ። ጥሩ ክፍያ ያለው ስራ ሲገኝ ደግሞ ለሀገሮች የግብር ገቢ ያስገኛል። የአፍሪቃ ካፒታሊዝም ይዘት ይህ ነው ሲል ታይም ድረገጽ ላይ የወጣው ጽሑፍ ያስረዳል። አንድ ሌላ ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ ደግሞ በደቡብ አፍሪቃ ስላለው ሁኔታ ሲገልጽ ዘረኛው የደቡብ አፍሪቃ የነጮች አገዛዝ ከተወገደ 21 ዓመታት ቢያልፉም በሀገሪቱ በአብዛኛው የሚንጸባረቀው ብሩህ ተስፋ ሳይሆን ፍርሃትና ቀቢጸ ተስፋነት ነው ይላል። በድኅረ ዘረኛው የውህድ ነጮች መንግስት ደቡብ አፍሪቃ ዲሞክራሲያዊ ሀገር ብትሆንም ለአብዛኞቹ ጥቁሮች ብዙም የታየ ለውጥ እንደሌለ ጽሑፉ ይገልጻል። ዘረኛው የውህድ ነጮች መንግሥት ኬፕ ታውን ውስጥ ሁለት መቶ ሺህ የሚሆኑ ጥቁር ሰራተኞችን ለማስፈር እንደ አውሮፓ አቆጣጠር በ1983 ዓ.ም ትልቁን የጥቁሮች መኖሪያ ሰፈር መሠረተ። ከአራት ዓመታት በፊት በወጣው የህዝብ ቆጠራ መሠረት በአሁኑ ወቅት መጀመሪያ ላይ ከሰፈሩት ሰራተኞች እጥፍ የሚሆኑ እንደሚኖሩበት፣ ከእነሱም ከግማሽ በላይ የሚሆኑት በደሳሳ ሰፈሮች እንደሚኖሩ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በጥቁሮች መኖሪያ ሰፈር ከእያንዳንዳቸው አስር ሰዎች ከሞላ ጎደል አራት የሚሆኑት ስራ አጦች ናቸው። በመኖሪያ ቤታቸው የቧንቧ ውሃ ያላቸው ወደ አንድ ሶስተኛ የሚጠጉት ናቸው። አንድ አራተኛ የሚሆኑት ደግሞ ውሃ ሊፈስበት የሚችል መጸዳጃ የላቸውም። ከእያንዳንዱ አምስት ሰዎች አንዱ የኤሌክትሪክ መብራት ተደራሽነት የለውም። ከፍ ሲል ከተጠቀሱት አሃዞች ብዙዎቹ በዘረኛው ይሁዳን ነጮች መንግሥት ስር ከነበሩበት ሁኔታ የከፉ ናቸው ወይም ብዙ ያልተለወጡ ነገሮች ናቸው ሲል ጽሑፉ ያስረዳል። በፊት በዘረኛው ስርዓት ላይ ያነጣጥር የነበረው የህዝብ ቁጣ በአሁኑ ወቅት ግልጽ የሆነ ኢላማ የለውም። በየዕለቱ የመኖሪያ ቤቶች ሁኔታን፣ የፖሊሶች የጭካኔ ተግባርን እንዲሁም ፖለቲካዊ ሙስናን የሚቃወሙ ሰልፎች ይካሄዳሉ። በገዢው የአፍሪካ ብሔራዊ ኮንግረስም ላይ ትልቅ ቁጣ አለ። ይሁንና ገዢውን ፓርቲ ከሚነቅፉት ሰዎች ጋር ሳይቀር ያለው ግንኙነት ውስብስብ ነው። የአፍሪካ ብሔራዊ ኮንግረስ ምንም ቢሆን ለሀገሪቱ ነጻነት ያመጣ እንደመሆኑ መጠን የሞራል በላይነት አለው። ግልጽ የሆነ የቁጣ ኢላማ አለመኖሩም በህዝቡ መካከል ወደ መነታረክ በረጅም ጊዜ የጥቁሮች ሰፈሮች ነዋሪዎችና ኋላ በሰፈሩት መካከል ሳይቀር ወደ መነታረክ አመራ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ያትታል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩም። የተከበራችሁ አድማጮች፣ ከእናንተው የደረሱንን ጥቂት አስተያየቶቻችሁን ደግሞ ቀጥሎ እናሰማችሁ። ሰላም ጤና ይስጥልኝ። ቪኦኤ በመላው ዓለም የሚገኙ የኢትዮጵያ ሙስሊሞች መልካም ዒደ አልሓታሀ እንኳን አደረሰን። መልካም በዓል። ታንክዩ። ቻቪ አያና ጉታ እባላለሁ ነኝ ከኬንታኪ ነው የምደውለው። ትናንት ምሽት ስታነጋግሩ የጠቅላይ ሚኒስትሩን ንግግር አጠቅሳችሁ አስደምጣችሁናል። እኔ ቶ ሀይለ ማርያም ባገኛቸው ፊት ለፊት እባክዎትን ለሰላም ወደ ሰፊ ይሁኑ፣ እጅዎን ለሰላም ይዘርጉ ሁልጊዜም ቢሆን ከሰላም ተጠቃሚ ይሆናሉ እንጂ ተጎጂ አይሆነው። ጦርነት እልቂትን ነው የሚያመጣው፣ ፍጅትን ነው የሚያመጣው፣ የሀገር መውደምን ነው የሚያመጣው። ሌላ የሚያመጣው ነገር የለም። ይሄንን ማሰብ ይኖርበታል። ስለዚህ ተቃዋሚዎችንም መሳሪያ ያነሱትንም በሀገር ውስጥ ያሉትንም ቢሆን ያነጋግሩ፣ ለሰላም እጃቸውን ይዘርጉ ነው የምለው። ይመልከቱት፣ ጠረጴዛዋ ላይ ያለውን ችግር አምስት ሚሊዮን ረሀብተኛ በማንነቱ የተገፋ፣ የተጎሳቆለ፣ የተዋረደ ሕዝብ፣ ብዙዎቹ ደግሞ ንብረታቸውን ያጡ፣ የተዘረፉ ብዙ ችግሮች ጠረጴዛው ላይ የተደፍረው። ይህንን ይዘው ታቅፈው ጦርነት አካሄዳለሁኝ፣ ደመሳችኋለሁ ብሎ መዛቱ ማንንም አያዋጣም እና እባክዎትን ለሰላም እጅዎን ይዘርጉ ነው የምለው። አሁንም ደግሜ አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ በስልክ ቁጥሮቻችን በእጃችሁ ላይ ባሉ 2022022059114 ደውላችሁ ስልካችሁ በተቀመጠው መመሪያ መሰረት አስተያየቶቻችሁን እንድትተውልን እናሳስባለን። ክቡራትና ክቡራን አድማጮች አጫጭር መረጃዎችን እናካፍላችሁ። እስከ ማጠቃለያው ዜና ድረስ ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ91 ሳንቲም ተመንዝሯል። እንደዚሁም አንድ የዩናይትድ ኪንግደም ፓውንድ 31 ብር ከ73 ነው። አንድ ዩሮ 23 ብር ከ38 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ቅዳሜ አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 12 ነው የሚሆነው። የዩናይትድ ስቴትስና ኢትዮጵያ የንግድ ውል የተፈረመው ልክ የዛሬ 101 ዓመት ሆነ። መስከረም 16897 ነበር። እሁድ 101 ዓመት ይሆነዋል። ሰሎሞን የማጠቃለያ ዜና ያሰማናል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ጆን ቤነር ስራቸውን እንደሚለቁ አስታወቁ። አፈ ጉባኤው ሥልጣናቸውን የመልቀቅ ውሳኔ ላይ የደረሱት በእርሳቸው አመራር ጉዳይ ላይ በሪፐብሊካኖቹ መካከል የተነሳው ጭቅጭቅ ፓርቲያቸውን ሊጠገን ወደማይችል ጉዳት ሊወስደው ይችላል የሚል ስጋት ስላላቸው እንደሆነ ተናግረዋል። ሚስተር ቤነር ስልጣናቸውን በመጪው ታህሳስ መጨረሻ እንደሚለቁም ቀድሞም ወስነው እንደነበር ገልጸዋል። ጥያቄው የእኔ ጉዳይ ሳይሆን ጥያቄው የሕዝብና የተቋም ጉዳይ ነው ብለዋል። ሚስተር ቤነር በእንደራሴነት የቆዩት ላለፉት 25 ዓመታት ሲሆን በአፈ ጉባኤነት በቆዩባቸው ባለፉት አራት ዓመታት ውስጥ የፓርቲያቸው አክራሪ መሪዎች ስልጣን እንዲለቁ ግፊት ሲያደርጉ ቆይተዋል። የቻይናው ፕሬዚደንት ቺ ዩፒንግ በአብዛኛው ልዩነቶች ያጠሉበታል ተብሎ የሚጠበቅ ንግግር ከፕሬዝደንት ባራክ ኦባማ ጋር ለማድረግና ለይፋ ጉብኝት ዋሽንግተን ገብተዋል። የሁለቱ መሪዎች ውይይት የቻይናን ሳይበር ስለላ የቤጂንግን የኢኮኖሚ ፖሊሲና በደቡብ ቻይና ባህር ያለውን አነታራኪ አራኪ የግዛት ይገባኛል ጥያቄ እንደሚያካትት ይጠበቃል። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ዛሬ ጠዋት በኒውዮርክ የተባበሩት መንግስታት ዋና ጽህፈት ቤት ለዓለም መሪዎች መልእክት አስተላልፈዋል። አቡኑ በዚሁ መልእክታቸው የአየር ንብረትን ለውጥ ለመዋጋት ድህነትን ለማጥፋትና ሁከት እየሸሹ የሚሰደዱ ሰዎችን ለመርዳት ዓለም አቀፍ እርምጃና ትብብር እንዲኖር ጥሪ አስተላልፈዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በመጪው ሰኞ ኒውዮርክ ውስጥ ከዩናይትድ ስቴትስ ሰዋቻቸው ባራክ ኦባማ ጋር ይገናኛሉ ሲሉ የክሬምሊኑ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ አስታውቀዋል። ፕሬዝደንቱ በዚህ ሁለት ከጃፓኑ ጠቅላይ ሚኒስትር ከሺንዞ አቤም ጋር ይገናኛሉ ተብሏል። ሦስቱ መሪዎች በመጪው ሳምንት ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከሚገኙ በርካታ የዓለም መሪዎች መካከል ናቸው። በማላዊ ከ2 ሚሊዮን 800 በላይ ህዝብ በመጪው ዓመት ለረሃብ ይጋለጣል ሲል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የሚሆነውም ሕዝቡ ያለውን ክምችት አሟጦ ከጨረሰና ከመጀመሪያው ምህር በፊት ነው ብሏል። ማላዊን በያዝነው የአውሮፓውያኑ ዓመት መግቢያ ላይ የመታት ከባድ የውሃ መጥለቅለቅና የተከተለው ድርቅ በታሪክ ታይቶ እንደማይታወቅ የገለጸው ደብልዩ ኤፍ ፒ ቤቶችንና የምግብ ክምችቱን ጠራርጎ ከመውሰዱ በላይ ለመሬቶችንም አበላሽቷል ብላል። ዜና አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታቸው። እኔ ሰለሞን ክፍሌና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። Yo, man.